በኦሮሚያ እየተካሄደ ያለውን አድማ ተከትሎ ክልሉን አቋርጠው ወደ አዲስ አበባ ለመጓዝ ከተለያዩ ከተሞች የተነሱ ወደ ስልሳ አውቶቡሶች በደብረ ብርሃን ከተማ አቋማቸውን ትናንት ዘግበናል። ይህንኑ የገለጹልን አንድ የአካባቢው የመያድ አመራር አቶ በላይሁን ዘመድኩን የዛሬውን ሁኔታ እንዲነግሩን ጠይቀናቸዋል። የጠየቃቸውን ያናገራቸው እስክንድር ፍሬው ነው። አንተኮቹ ተመልሰዋል። ወደኋላ ወደ እየመጡበት ሄዱ እንጂ ወደ እንዳሰቡት ወደ አዲስ አበባ አልሄዱም። ወደ መጡበት ተመልሰዋል። የመጡበት ወደ አጣየም፣ ሸዋሮቢትም፣ ወደ ኬሚስቴ ምናምንም ትልቅ ጉር ጉር ነበረ። ሆሊያውና ቆቦ የሌላ እዛ መንገድ ላይ ያለው ይሰማል። ስኒ ደሴ ድረስ ተሰምቷል። ትኒቱ መኪናዎች በብዛት ሲሄዱ ስለነበረ ማለት ነው። መኪናውም ከዛ አካባቢ የመጡት አሁን ቀን ተመልሰው ሄደዋል። ሌሊቱ አዳሩን እዚሁ ሲቸገሩ ነው ያደሩ። ህዝቡ እነሱን ለመርዳት የተደረገ ጥረት ነበር። አሁን ትናንት ሲያድሩ እንደው ችግር ላይ ናቸው ተብሎ መንገደኞቹን፣ ትራፊኮችና ደህንነቶችን አግኝቼ አነጋገርኳቸው። ይህ ህዝብ ምግብ ያስፈልገዋል፣ ዋ ያስፈልገዋል። በምን እንርዳው እንዴት ነው ብላቸው፣ የደህንነት አባል የሆነው ምን ያመጣል ምን ያመጣል ብሎ ነው ያለኝ። እንደገና ሌሎች ፖሊሶች ሳነጋግር፣ ደግሞ የትራፊክ የሚሰራው ደግሞ መጥቶ እዛ ምነው መልስ አልሰጠውም የአሚሰው ምንድን ነው አለኝ። ምን ያመጣል ስትሉ ይኸውና ይህን አልመጣ የህዝብ ግፊት መጣ። ምን መልስ ሰጣችሁ ትላለፈው እና ማለት በመናደድ ወደ እኔ ፓርቲ ሰራተኛ ሄጄ ለሁሉም ደወልኩኝ። እዛ ሀገር ለመገናኘት ወደ እናንተ እንድንገናኝ ያደረጉኝ። አሁን እናዳለን እኛ ተቃዋሚዎች ሀይሎች በጣም በብዙ ክትትል ስላለብን ያን ማድረግ አልቻልንም። በመንግስት ደረጃ ምንም የተደረገላችሁ ምንም አይነት ድጋፍ አላገኙም? ትናንት በዛ ሁኔታ እያሉ ማለት ነው። በጣም ያሳዝመዋል እኮ ሴቶች ልጆች ሚኖች ገንዘብ ያልመጡ ዘመድ ጋር እንደርሳለን ብለው ከፍተኛ ችግር ነበረ። ሊጠራመስ ያመሸው ትናንት። ለምን ወደ አዲስ አበባ አልሄዱም? መኪናዎቹ እንግዲህ የተነሱት ከየአካባቢው አካባቢው፣ እርስዎ እንደገለጹልኝ በብዛት ከወሎ አካባቢ ወደ አዲስ አበባ ለመሄድ ነበር። ለምን አልቀጠሉም ጉዟቸውን? ዛሬ አዲስ አበባ ዛሬ ይቀጥላል ተብሎ ነው የተነገረው። የአዲስ አበባ መንገድ መዝጋት ይገባ አይችሉም። የሦስት ቀን ነበር እኮ አዲስ አበባው መንገድ ዝጋ አዘጋግ ፕሮግራም ሁለት ሶስት ቀን ነው እስከዛሬ። ስለዚህ አሁን እነዛ አሁን ከቦረና ሁሉ የመጡ ሰዎች አገናኝ ተነጋግሪያለሁ ብዬ ከቦሎ ቦረና መከና ሰላም ከሚባለው ቀበሌው እንትን ከተማ ሁሉ የመጧል። አቶ በላይሁን በጣም ነው የማመሰግነው ስለ ጊዜዎት በጣምን የማንተን አመሰግናል።